ነሐሴ 29፣ 30 ና ጳጉሜ 1 ቀን 27 ዓ ምት ብሌን መስፍን፣ ሜሮን ዓለማየሁና ንግስት ወንድ ፍረው የታሰቡበት ቀን ነበር። ሀያዎቹም ፍቱ ወይም ፍሪዘት ዌን የተሰኘው ይህ ዘመቻ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ባለፈው ሳምንት መገባደጃ ይፋ የተደረገ ነው። በዘመቻው የተካተቱት ብሌን ሜሮንና ንግስት የኢትዮጵያ መንግስት ሊቢያ ውስጥ በግፍ የተገደሉ ኢትዮጵያውያንን ለመዘከር የጠራውን የአደባባይ ሰልፍ በማወቅ ተከሰው በእስር ላይ ናቸው። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት እስራቸው በሙሉ በፖለቲካ አመለካከታቸውና ሀሳብን በነጻነት የመግለጽ ወይም ደግሞ በነጻነት የመሰብሰብ እና የመደራጀት የሚባሉትን መሰረታዊ መብቶችን በመተላለፍ ነው የታሰሩት። በአጠቃላይ በፖለቲካ አመለካከታቸው ነው ማለት ይችላለሁ። ከሀያ አመታት በፊት ቤጂንግ በተደረገ የተባበሩት መንግስታት ድርጅት ጉባኤ አንድ መቶ ሰማኒያ ዘጠኝ የዓለም ሀገሮችና ከሰላሳ ሺህ በላይ መንግስታዊ ያልሆኑ ድርጅቶች የጾታ እኩልነትና የሴቶች መብትን ለማሳደግ ስምምነት ላይ ደርሰው ነበር። በጉባኤው የሴቶችን አቅም ለማጎልበትና ሰብአዊ መብታቸውን ለማስጠበቅ የቤጂንግ አዋጅ የተሰኘ የተግባር መመሪያ ይፋ አድርገዋል። የአሁኑ ዘመቻ የመጣው የተቀመጠው የዓለም ሀገራት በተባበሩት መንግስታት ድርጅት ዋና ጽህፈት ቤት መስከረም 16 ቀን 28 ዓ ም በተመሳሳይ ርዕሰ ጉዳይ ላይ ሊመክሩ በተዘጋጁበት ወቅት ነው። ሀያዎቹን ፍቱ የተሰኘው ዘመቻ ከሦስቱ ኢትዮጵያውያን በተጨማሪ ኤርትራዊቷን አስቴር ዮሐንስንና ና ግብፃዊቷን ሳና ሳኢፍን ከአፍሪቃ ጨምሯል። በየቀኑ አንድ የፖለቲካ እስረኛን የሚዘክረው ዘመቻ የመስከረም ወርን በሙሉ የሚካሄድ ይሆናል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ሽልማት ያገኘችው ጋዜጠኛ ርዕዮት አለሙ በሽብርተኝነት ክስ ለአምስት ዓመታት በእስር ቤት ቆይታለች። የተቃውሞ ፖለቲካ አካባቢ ውስጥ በአባልነት የሚሆን በመሪነት ለመሳተፍ የሚሞክሩ ሴቶች ከብርቱካን ሚደቅሳ ተጀምሮ እየደረሰባቸው ያለውን ነገር እያየን ነው። ስለዚህ በፍጹም የሚያበረታታ አይነት ሁኔታ የለም። አሁንም ደግሞ እነዚህ ሶስቱን ልጆች ከሰማያዊ ማየት ይቻላል። ሌሎችም ብዙ ሴቶች አሉ፣ በአመለካከታቸው ምክንያት የታሰሩ ማለት ነው። በጣም ውስን ደፍረው ፓርቲ ጆይን ለማድረግ ወይንም ደግሞ በጋዜጠኝነትም ይሁን ገዢውን ፓርቲ ለመተቸት የሚሞክሩ ሴቶች መበረታታት ያለባቸውን ቢሆን የሚደርስባቸውን ነገር ያው እያየን ያለነው ነገር ነው እና በጣም የሚያበረታታ ነገር የለም። በጣም ጨለማ የሆነ ነገር ነው ያለው። በአሜሪካን ውጭ ጉዳይ ሚኒስቴር የሚተዳደረው የዘመቻው ድረገጽ ብሌን ሜሮንና ንግስት ለዴሞክራሲ መርሆዎች በሰላማዊ መንገድ የሚታገሉ የሰማያዊ ፓርቲ ቀዳሚ አባላት ነበሩ ሲል ገልጿቸዋል። ሶስቱ የሰማያዊ ፓርቲ አባላት ለእስር ሲዳረጉ የመጀመሪያቸው አይደለም ያሉት ኢንጂነር ይልቃል ጌትነት በፖለቲካ አመለካከታቸው፣ ሴቶችን በማንቃታቸው፣ ወጣት በመሆናቸው ለሀገራቸው በህገ መንግስቱ መሰረት መሰረታዊ መብቶች እንዲከበሩ በጥብቅ የሚከራከሩና የሚሟገቱ በአደባባይም ያንን አላማቸውን አድርገው ዋጋ እንደሚያስከፍላቸውም እያወቁ እንኳን ወደፊት የወጡ እውነተኛ የኢትዮጵያ ሴት ልጆች በመሆናቸውና በፖለቲካ አመለካከታቸው ነው የታሰሩት። በዘመቻው የተመረጡት ሀያ እንስቶች በመላው ቀደም ከታሰሩት እጅግ በጣም ጥቂቶቹ ናቸው ያሉት አምባሳደር ሳማንታ የሴቶችን አቅም ማጎልበት ከፈለጋችሁ በአመለካከታቸውና በሚታገሉላቸው መብቶች አትሰሯቸው ሲሉ ጥሪ አስተላልፈዋል። የአምስት ዓመታት የእስር ጊዜዋን ጨርሳ የተፈታችው ርዕዮት ዓለሙ በኢትዮጵያ ፖለቲካ የሴቶች ተሳትፎ መገደብ አሉታዊ ጫና እንዳለው ትናገራለች። ግማሽ የህብረተሰብ ክፍል እንደመሆናቸው ይህንን ግማሽ የህብረተሰብ ክፍል አለማሳተፍ በራሱ በጣም ትልቅ ክፍተት የሚፈጥር ነገር ነው ቤተሰብ ጋር ካለው ኃላፊነት እና ልጆች ጋር ካለው ተወዳጅነት አንጻር እንደ እናት ደግሞ ስታስብ በሴቶች ሊሰራ ይችል የነበረውን ሀገራዊ ፋይዳ ያለውን ትልልቅ ሴቶችን ጭምር የሚያሳጣ ነገር ነው ሴቶችን ማግለሉ ማለት ነው።